ዶክተር ዮናስ ብሩ የቀድሞ የዓለም ባንክ ሉላዊ ምጣኔ ሀብት ንጽጽር ምክትል ስራ አስኪያጅ ባለፉት ሶስት ዓመታት ጊዜያት ውስጥ በተለይ ለኢትዮጵያ የምጣኔ ሀብት ማሻሻያ አማራጭ ሀሳቦችን ከማቅረብ ባሻገር አንዱም በተደጋጋሚ እያነሱ ያሉት ጉዳይ ቢኖር የዓለም አቀፍ ፕሮፌሽናል ሎቢ እና ሕዝብ ግንኙነት አጠቃቀም ነው። በእነዚህ ጉዳዮች ላይ እንዲያተኩሩ ግድ ያላቸው ነገሮች ቢኖሩ ምንድን ናቸው? ምናልባትም በገለጻ ውስጥ ቁጭትም ጭምር ይታያልና። በመጀመሪያ በጣም አመሰግናለሁ ዕድሉን ስለሰጠህኝ። በእርግጥ እንግዲህ የዚህ የህዝብ መገናኛ ወይንም ፐብሊክ ሪሌሽንስ የምንለው ጉዳይ በዓለም አቀፍ ደረጃ ላይ ብቻ ሳይሆን በሀገርም ውስጥ በጣም ትልቅ አስፈላጊ ጉዳይ ነው። እዛ ላይ ክፍተት አለ። ይህንንም በሚመለከት ክቡር ጠቅላይ ሚኒስትሩ ወደ ስልጣን በወጡ በሁለት ወር ውስጥ ማለትም በጁን ሁለት ሺ አስራ ስምንት በፈረንጆች ለኢትዮጵያ ለጠቅላይ ሚኒስትሩ ማስተዳደር አንዱ ትልቁ ፈታኝ የሚሆነው ነገርና ከኢኮኖሚውም ከፖለቲካውም ቀድሞ መሰራት ያለበት የህዝብ ግንኙነት በአገርም ውስጥ በውጭም በጣም አስፈላጊ ነው። የህዝብ ግንኙነቱ መስመር ከያዘ ከዛ በኋላ የፖለቲካ የሚሆን የኢኮኖሚ ፖሊሲ በሚወጣበት ጊዜ በተግባር ላይ ለመዋን ይፈላል። በተለይም አሁን መንግስት የኢንተርኔት ወይንም ግልጽ ስላደረገ እና ለማንም ክፍት ስለሆነ ያንን የሚጠቀሙ ሰዎች ወደ ራሳቸው አጀንዳ ወስደው ሀገሪቷን ሊጎዳ የሚያደርግ ብዙ ነገር ሊደረግበት ይችላል በሚል ሁለት ሺህ አስራ ስምንት ጀምሮ ብዙ ጽፍ ነበረ። እንደ ባልሳሳት ከሁለት ደርዘን በላይ ጭፍ ያለሁኝ ብዬ ገምታለሁኝ። አሁን ያለንበት አገርም ውስጥ ያጋጠሙት የእርስ በርስ ጠቦች፣ ግድያዎች፣ የማይመሳሰሉት ነገሮች አንዱ ድክመት የሕዝብ ግንኙነት ሁሉንም ነገር ይፈታል ማለት ሳይሆን የሕዝብ ግንኙነት ብዙዎች ችግሮቹን ለሚትጌት ለማድረግ ወይም ለማሳነስ ብዙ መንግስትን ሊረዳ ይችል ነበር። አሁን ባለንበት ሁኔታ ወደዚህ ልምጣና በተለይ በትግራይ ውስጥ ያለው ጦርነት የቲፒኤልኤፍ ህውሀ ከተሸነፈበት ጊዜ ጀምሮ ትልቁን ትግሉን ያደረገው በአለም አቀፍ ደረጃ ላይ ነው። ሎቢስቶች አሏቸው። ሎቢስቶች እንግዲህ ማለት ጉዳይ አስፈፃሚዎች ማለት ነው። እነሱ በየቀኑ አንድ ወይንም ሁለት የምናያቸውን ጋዜጦች እንዲወጡ የሚያደርጉት ከመንግስት ጋራ ለአሜሪካ መንግስት፣ ለአሜሪካ ህግ አውጪዎች አቤት እያሉ የህወሀትን መስመር የሚደግፍ አይነት ጫና በኢትዮጵያ ላይ እየተፈጠረ ያለው በጣም ጠንካራ የሆነ የፐብሊክ ሪሌሽንስ የህዝብ ግንኙነት ስራ እየሰሩ ነው። ያንን ባለማድረጋችን ለነሱ ኦክስጅን ሆነ፣ ለነሱ ኢነርጂ ሰጠ፣ የእኛን ህዝብ ደግሞ ሳይኮሎጂካሊም በጣም አደከመው። በየቀኑ የምናየው ኢትዮጵያን የሚያወግዝ ነው። በየቀኑ የምንሰማው ኢትዮጵያን የሚያወግዝ ነው። የአሜሪካ መንግስት የሚያወጣው መግለጫ ኢትዮጵያን የሚያወግዝ ነው። ጦርነቱን የከፈቱት ህወሀቶች ናቸው። የዚህ ሁሉ ችግር መነሻ የሆኑት ህወሀቶች ናቸው። ጦርነቱ ከተጀመረ በኋላ የኢትዮጵያ መንግስት በብዙ መንገድ እርዳታ ለማድረግ በሚሞክርበት ጊዜ እርዳታ እንዳይደረግ የሚያደናቅፉት ህወሀቶች ናቸው። የእኛ መንግስት በዚህ ላይ አድከሙ። በጣም ብዙ ሀገራችን ከፍላለች እና ከአሁን በፊት ጠቅላይ ሚኒስትሩ ወጥተው እኔ አምስት ሚሊዮን ዶላር የለኝም ሎቢስት ለመቅጠር ብለው ያሉት በጣም የሚያሳዝን ምክንያቱም ኢትዮጵያ አሁን ባለፈው ስምንት ወር በትግራይ ላይ ብቻ መቶ ሚሊዮን ብር ወይም ሁለት ነጥብ አምስት የአሜሪካ ዶላር አጥፍታለች ማለት ነው፣ በአርባ ብር እንኳን ቢመነዘር። በዛ ላይ አምስት ቢሊዮን ብር የወጣበት የግድቡ ሁኔታ አለ። አሁን በዓለም አቀፍ ደረጃ ላይ ኢትዮጵያ እየተደበደበች ያለው በትግራይ ጥያቄ እና በግድቡ ላይ ነው። እነዚህ ሁለቱ ሰባት ነጥብ አምስት ቢሊዮን ብር የወጣባቸው። እንዴት ነው አንድ መንግስት አምስት ሚሊዮን ብር አውጥቼ በዓለም አቀፍ ደረጃ ላይ የእኔን የእኛን፣ በኩል ይሄ ነው ታሪኩ ብለን የሚፈጸሙትን ውሸቶች፣ ፕሮፓጋንዳዎች ያንን ማክሸት አልሰራም የሚለው መንግስት የራሱን ኃላፊነት አሳልፎ ለዳያስፖራዊ ስራው በመስጠት ዳያስፖራውያን ነገር ሊሰራው አይችልም። እስካሁንም አልቻለም፣ ለወደፊትም አይችልም። ስለዚህ አገራችን አሁን ብቻዋን ቀርታለች፣ በውጭ ተከራካሪ የለን። ይሄ መንግስት በጣም በአስቸኳይ ጊዜ በጣም በአስቸኳይ ሁኔታ መፍታት ያለበት ችግር ነው ብዬ ነው ምገምጠው። ሲገለጿቸው ጠቀሜታዎች አሉ። በእርግጥ እንደሚታወቀው የሎቢም ሆነ የሕዝብ ግንኙነት ድርጅቶች የሚፈጥሩት አንድ የገጽታ ግንባታ አለ። ፖሊሲዎችን የማብራራት ፖሊሲዎችን የመቅረጽ በሕዝብ ዘንድ የአንድ ሎቢ የቀጠረ መንግስት ወገን ታሪኮች በሕዝብ ውስጥ እንዲሰርጹ በአስፈላጊም ከሆነ በተለያዩ ሀገራት መንግስታት ውስጥ አጀንዳ ውስጥ እንዲሰርጽ በሴናተሮችም ሆነ በምክር ቤት አባላት ዘንድ ያ ግንዛቤ እንዲጨበጥ አጀንዳ ሁሉ የሚገፉ ናቸው። ያ ደግሞ ጠቀሜታም አለው። አምስት ሚሊዮን አውጥቶ አምስት መቶ ሚሊዮን ያክል ብር ማስገኘት ይቻላል። ለምሳሌ በቱሪዝምም ዘርፍ ይሁን በእርዳታም ሆነ በብድር መልክ እነኛ ሁሉ ነገሮች እንዲገኙ ጠቀሜታ አለው። ይህን ሁሉ ነገር አሁን ያለው ኢትዮጵያ መንግስት ባለስልጣናት ሳይረዱ ሳይገነዘቡ በመቅረታቸው ነው ወይስ እንደተባለው የአምስት ሚሊዮን ዶላር ያክል ገንዘብ ባለመኖሩ ነው ወይስ ሌሎች ዋነኛ ምክንያቶች የሚባሉ ነገሮች አሉ የእርስዎ ግንዛቤ ምንድን ነው እዚህ ላይ በጥናቴም ትምህርቴም በስራም በብዙ እድሜ ነው የገፋሁት ኢኮኖሚስት ነኝ ስለ ኢትዮጵያ በአሁኑ ጊዜ ምን አይነት ባጀት አላቸው እጃቸው ላይ ምን አይነት ገንዘብ አለ የሚለውን ኢንፎርሜሽኑን ባይኖረኝ ቅሉ በአሁኑ ጊዜ ኢትዮጵያን የሚያክል ሀገር በፒፒፒ በሚሉት የኢንተርናሽናል ዶላር በሚባለው ወደ ሁለት መቶ ሰማኒያ ቢሊየን ጂዲፒ ያለው ሀገር አምስት ሚሊዮን ብር ላገኝ አልችልም ለእንደዚህ አይነት ከፍተኛ ስራ ብሎ ማለቱ ትንሽ ያስቸግራል ለመቀበል ከዛ ኢኮኖሚስት ማለት ነው። ምክንያቱም አንድ አገር አምስት ሚሊዮን ብር አላወጣም ብለን የመንግስታችን በማለቱ የመጣብን ምን አይነት ችግር ነው ያጋጠመን? ኢትዮጵያ በጣም ብዙ ነው ያጣቸው። በመጀመሪያ ደረጃ ኢትዮጵያ ፕራይም ሚኒስተራችን ወደ ስልጣን በመጡ ጊዜ ሪፎርማቸውን ባስተዋወቁበት ጊዜ ለኢትዮጵያ አይደለም ለአፍሪካ ሕልውና ትሆናለች ምሳሌ ትሆናለች ተምሳሌ ትሆናለች ተብላ የተባለች አገር ነበረች። የአፍሪካ ኢኮኖሚ ሁሉ ልክ ኮሪያ ስፔዥያን እንዳነሳች ኢትዮጵያን ጠቅላላ ሌሎቹን አፍሪካኖች ይዛ ልታነሳ የምትችል አይነት ተምሳሌ ትሆናለች ተብሎ የተባለበት ነበረ። እስካሁን ድረስ ሪፎርማቸውን ምንም አልቀየሩም። መጀመሪያ ይዘው የመጡትን ሪፎርም ነው አሁን የሚይዘው ያሉት። ህዝቡ ምን ያህል ያንን ሪፎርም እንደሚፈልግ ደግሞ የአሁኑ ምርጫው አሳይቷል። እኚህ ፕራይም ሚኒስተር ጠቅላይ ሚኒስትር በጣም መወቀደስ መወገስ የነበረባቸው እየተወቀሱ እየተረገሙ ነው ያሉት። በኢንተርናሽናል ደረጃ ላይ ይሄ ሁሉ ለምን መጣ? የዚህስ ደግሞ ኢምፕሊኬሽን ለአገራችን ምንድን ነው? አንድ ሀገር ቱ እንደዚህ ደብዛው እስኪጠፋ ድረስ ሲቀጠቀጥ ኢምፕሊኬሽን አለው። ከዛ ከመሪው አልፎ አገሪቷ ላይ የሚደርስ ብዙ ኢምፕሊኬሽን አለ። የመጀመሪያ ደረጃ ኢንቨስት ለማድረግ የሚያስቡ ሰዎች ወደ ሌላ ሀገር ኢንቨስት የማድረግ ፍላጎት ይኖራቸዋል። ምክንያቱም በየቀኑ የሚያዩት ጀኖሳይድ የሚፈጸምበት ሀገር ነው፣ አንስቴብል ነው፣ ነገር ሊፈርስ ይችላል የሚባሉት ትርክቶች ሀገሪቷን በጣም ይጎዳታል። በኢንቨስትመንት ደረጃ፣ በቱሪስት ደረጃ፣ በኢንተርናሽናል ኢሜጅ ደረጃ ያ በጣም ትልቅ ጉዳት ያለው ነው። እኔ ኢትዮጵያ ብር የላትም የሚለው ፍጹም ሊታመንም መቀበል የምንችለው ነገር አይደለም። ምናልባት ያለማመን ጉዳይ ይመስለኛል። ያለማመን ጉዳይ በምንልበት ጊዜ እኔ እንደው በመንግስት ደረጃ ይሁን ማመን የሌለው በፓርላማው ደረጃ ይሁን የፕራይም ሚኒስተሩ ደረጃ ይሁን ያንን መናገር አልችልም፣ ግን የአለማመን ሁኔታ ከሆነ በጣም የሚያሳዝን ነው። በጣም ትልቅም ስህተት ነው። ምክንያቱም ሁለት ሺ አስራ ዘጠኝ ዓመተ ምህረት አምስት መቶ ሰላሳ ሚሊዮን ዶላርስ ነው የአለም መንግስታት ለአሜሪካ ሎቢ ያወጡት። ትንሿ ሳውዝ ሱዳን ሶስት ነጥብ ሰባት ሚሊዮን ነው በሁለት ሺ አስራ ዘጠኝ የተፈራረመችው ኖርዝ ሱዳን ደግሞ አሜሪካ ውስጥ ብቻ አይደለም፣ ካናዳ ውስጥም ዩሮፕም ውስጥ ሎቢስቶች አሏዋል። ኢትዮጵያ ብቻ ነች ኢትዮጵያን የሚያከላክር ኢትዮጵያ ብቻ ነች ዜሮ ባጀት ያላት ለሎቢስት። ይሄ የገንዘብ እጥረት ልም አይችልም። ከሳውት ሱዳን የባሰ ድህነት ላይ አይደለም ያለ ነው። ከብዙ የአፍሪካ ሀገሮች የባሰ ድህነት ላይ አይደለም ያለ ነው። ድህነት ላይም እንኳን ብንሆን በአሁኑ ጊዜ እኛ የምንፈልገውን ያህል ሎቢ ሌሎቹ የአፍሪካ ሀገሮች አይፈልጉትም። በግራም በቀኝም በናይልም ኢሹ በትግራይም ላይ ባለው ኢሹ እንትን እያደረግን ነው። እና በአሁኑ ጊዜ እያየን ያለነው ይሄ ሁሉ አገሪቷ እየከፈለችበት ያለችው አበሳ የመጣው የኛ መንግስት ድክመት ነው። አንዱ የጻፍኩት ጽሁፍ አለ። የፐብሊክ ሪሌሽናችን ጠንካራ ቢሆን ኖረው የትግራይ እንኳን ጦርነት ላይነሳ የሚችልበት መንገድ ነበረ። ምክንያቱም የትግራይ ጦርነት ከመነሳቱ በፊት ለሶስት አመት ትልቅ የፐብሊክ ሪሌሽንስ የህዝብ ግንኙነት ስራ ሲሰሩ ነበረ። አገራቸውን፣ ህዝቡን ለጦርነት ሲያዘጋጁ ነበር። በየስድስት ወሩ በየስቴዲየሙ ላይ ህዝቡን እየሰበሰቡ ፉከራ እና ሽለላ ነበር። ይሄ ህዝቡን ለማነሳሳት ማለት ነው። ኢንተርናሽናሊም ትልቅ ስራ ነበር የሰሩት። ጠቅላይ ሚኒስትሩ ዲክቴተር ናቸው፣ ዴሞክራሲ የለም ኢትዮጵያ ውስጥ ያ ሁሉ ፓርት ኦፍ የዚህ የነሱ የዋር ካልኩሌት ነበረ። ከዛ ጊዜ የነበረ ድክመት ነው እዚህ ደረጃ ላይ ያደረሰ። አሁን ደግሞ በተለይ በተለየ ደግሞ ፕራይም ሚኒስተሩ ሪፍረንደም አግኝተዋል። ከጥግ እስከ ጥግ ህዝቡ ፌር አንድ ፍሪ ኢሌክሽን። እስካሁን ድረስ ኦብዘርቨሮቹ አንድም ቦታ ላይ ምርጫ ተጭበረበረ አላሉም። አንዳንድ ቴክኒካል ሹ ና አድሚኒስትሬቲቭ ሹ አነሱ እንጂ፣ ይሄ ትልቅ ካፒታል ነው። ፐብሊክ ሪሌሽንስ ቢኖር ኖሮ ያ የኢትዮጵያ ኢሜጅ በዚህ እንኳን ሊሻሻል ይችል ነበረ። እኛ አሁን የምናየው ምንድን ነው? በየቀኑ ባነሳ ቁጥር የቲፒኤልኤፍ የህወሀት የውሸት ፕሮፖጋንዳዎች ናቸው። አሁንም ለብቻቸው ፊልዱን ይዘው ያሉት እና የገንዘብ እጥረት አይመስለኝም የፍላጎት ማነት ነው። የእውቀትም እጥረት አይመስለኝም እኔ መሰረቱ ምን እንደሆነ መገንዘብ የሚቻል አይደለም። እኔ ግን በአሁኑ ጊዜ ምንድን ነው ህዝቡ ካምፔን ማድረግ አለበት። ህዝቡ መንግስቱን እንግዲህ መርጠን ያስገባ ነው መንግስት የእኛምን ድምፅ ስሙን ማለት አለበት። ዶክተር ዮናስ ብሩ፣ የቀድሞው የዓለም ባንክ ሉላዊ ምጣኔ ሀብት ንፅፅር ምክትል ስራ አስኪያጅ፣ ስለ ቃለ ምልልሱ እናመሰግናለን። በጣም አመሰግናለሁ። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር።